ሰላም ለእናንተ ይሁን። ጋቢና መዝናኛ ተጀምረዋል። ከአሜሪካ ድምፅ ሀብታሙ ስዩም አብራችሁ አመሻለሁ። በኢትዮጵያ የረቂቅ ሙዚቃ ዘርፍ ትልቅ ስም የሚሰጣቸውን ማሆይ ጽጌ ማርያም ገብሩን የሚዘክር የሙዚቃ ትርኢት ከሰሞኑ ተከናውኗል። በመቶዎች የሚቆጠሩ ያለቁና ያላለቁ ስራዎችን ለአድማጭ ያቀረቡት የፒያኖ እመቤት ስራዎች ቅጂ ትልቅ ስም ባላቸው በመዘክሮችና ተቋማት ውስጥ ይቀመጥ ዘንድ ጥረት መጀመሩም በዚሁ ቀን ተነግረዋል። የመጀመሪያ ዝግጅታችን እሱን የተመለከት ይሆናል። የፒያኖ አመቤት እማሆይ ጽጌ ማርያም ገብሩ ከዓለም በሞት ከተለዩ ወራት ቢያልፉም የጥልቅ ተመስጦ ምንጭ የሆኑ የፒያኖ ድርድሮቻቸው መደመጣቸውን ዘመን ተሻጋሪ ስራዎቻቸውን የሚዘክሩ መድረኮች መሰናዳታቸውን ዛሬም ቀጥለዋል። ከሰሞኑ በዋሽንግተን ዲሲ በሚገኘው የኬኔዲ የኪነ ጥበባት ማዕከል የተሰናዳው ልዩ ዝግጅት ለዚህ ማሳያ የሚሆን ነው። የዝግጅቱ አስተባባሪ ስራዎቻቸውን ለተተኪው ትውልድ ለማቆየት ከዓመታት በፊት የተቋቋመው የማሆይ ጽጌ ማርያም የሙዚቃ ፋውንዴሽን ነው። የፋውንዴሽኑ ዋና ኃላፊ ወይዘሮ ውሃና ከበደ የሰሞንኛውን መድረክ ዓላማ ያስረዳሉ። የዛሬው መድረክ እንግዲህ ምኞታችንና ህልማችን የነበረው ሞሀይ በህይወት ሆነው የመቶ ዓመታቸውን እናከብራለን በሚል ነበር። የእግዚአብሔር ፈቃድ በሆነው መሰረት ጥቂት ወራት በፊት አረፉ። እሳቸው ያው በማርች ነው ያረፉት። ሶ የዛሬው በዓል በእውነቱ ለመናገር የእሳቸውን ህይወት ለመዘከር ማለት በጥሩ በሐዘን ሳይሆን እርግጥ ያው መቼስ ፈረንጆች ቢተር ስዊት እንደሚሉት በአንዱ አኳያ በጣም ጣፋጭ ነው፣ ደስ ይላል የምናከብረው፣ ሙዚቃቸውን እንሰማለን። ብዙ የሚደነቅ ነገር የሰሩ ሰው ናቸው። ግን በሌላ በኩል ደግሞ ኦፍኮርስ ስለተለዩን እናዝናለን። ሁለቱንም የያዘ ነው የሚሆነው። የማሆይን መቶኛ አመት ለመዘከር ያለመው መድረክ ትውልደ ኢትዮጵያውያንና ሌሎች ዓለም አቀፍ የሙዚቃ ባለሙያዎች ተሳትፎበታል። ለየት ባለ ሁኔታ የማሆይ ጽጌ ማርያም ቀደምት ስራዎች ከተለያዩ የሙዚቃ ዘርፎች አንጻር ለታዳሚዎች እንደቀረቡ ወይዘሮ ሀና ይናገራሉ። አንዱ ትልቁ ነገር የዛሬው በዓል ለመጀመሪያ ጊዜ በተለይ በአሜሪካን ሀገር እስራኤል እንኳን ተደርጓል። ግን አሜሪካን ሀገር ለመጀመሪያ ጊዜ ሙዚቃቸው በጃዝ በቮካል ና በክላሲካል ፒያኖ በሶስቱም ረድፍ። ምክንያቱም ሞሀይ በብዙ ረድፍ ነበረ ሙዚቃ የሚጽፉት። ለኦፔራ ሁሉ ጽፈዋል፣ ለቲያትር ጽፈዋል። ሶ ያንን የሚያቀርብ ይሆናል። ሶስት የተለያዩ ሙዚቀኞች ያንን ያቀርባሉ። እና ከዛ በተረፈ የእሳቸውን ህይወትና የእሳቸውን ስራ ከማሞገስ ና ከፍ ከማረግ በላይ ደግሞ ድርጅቱን ለማስተዋወቅ ና ጥሩ ስራ በጎ ስራ የሚሰራ ድርጅት መሆኑን ና ሊደገፍ የሚገባው ድርጅት መሆኑን ለሕዝብ ለማሳወቅም እንፈልጋለን። በዚህ ዝግጅት ላይ የማሆይን የሙዚቃ አሻራ ለመዘከር ከተገኙት የሙዚቃ ባለሙያዎች አንዱ የኮርኔል ዩኒቨርሲቲ የዶክትሬት ዲግሪ ተማሪ በማሆይ ጽጌ ማርያም ስራዎች ላይ ሰፊ ምርምር ሲያደርግ የሰነበተው የሙዚቃ ተጫዋቹና መምሩ ቶማስ ፊንግ ነው። ወደ ኢየሩሳሌም በማቅናት በማሆይ የቀብር ስነ ስርዓት ላይ ሳይቀር የሙዚቃ ቅማሪያቸውን መጫወት ለቻለው ቶማስ የማሆይ ጽጌ ማርያም ገብሩ ስራዎች ልዩ ቀለምና ልዩ ኃይል ያላቸው የሙዚቃው ዓለም ስጦታዎች ናቸው። በዓለም ውስጥ የእሳቸው ሙዚቃ የራሱ ስፍራ ያገኘበት መንገድ እኔም በእጅጉ ይስበኛል። ሙዚቃቸው በእጅጉ ሀያልና ልዩ እንደሆነ አስባለሁ። ስለ እሳቸው የተጻፉ ዘገባዎችና የሰዎችን ሳነብ ስራዎቻቸውን በአንድ ዘርፍ ውስጥ ለመመደብ ሲቸገሩ አያለሁ። የእሳቸው ስራዎች ወደ አንድ ዘርፍ የተጠጉ ናቸው ብንልም በአንድ ዘርፍ ውስጥ ሙሉ በሙሉ የሚበየኑ ግን አይደሉም። የማህበሩ ሙዚቃ ልዩ የሆነበትን ምክንያት ለማወቅ ሕይወታቸውን ለመረዳት መዛግቤቶቻቸውን፣ የሐሳብ ሂደቶቻቸውን፣ ለዓለም ያላቸውን ምልከታ የማይቻል ቢሆንም የቻልኩትን ያህል በጫማቸው ውስጥ ገብቼ የሙዚቃቸውን ምንጭ ለመረዳት ጥሬ ያለው በሳቸው ሙዚቃዎች በመነሳሳት ስለ ኢትዮጵያ ታሪክ፣ ባህልና ቋንቋ ለማወቅ ያለው ፍላጎት መጨመሩንና ተያያዥ ተግባራትን መጀመሩን የሚናገረው ቶማስ የማሆይ ጽጌ ማርያም ስራዎችና የሙዚቃ ሂደታቸው ለዘመንኛው የረቂቅ ሙዚቃ ዓለም ያላቸው ፋይዳ ከፍተኛ መሆኑንም ያስረዳል። ማሆይ ገደቦችን ተገዳድረዋል። ክላሲካል ሙዚቃ የሚባለው የምዕራባውያኑ የሙዚቃ ቅማሬ ምንነት ላይ እንድናስብ ሞክተውናል። የሆኑ ሰዎች ስራዎች በዘርፉ ውስጥ በዋናነት ተጠርቶ፣ ሌሎች ግን በስልጠና ተቋማት ውስጥ አልፈው ወጣ ባለ ሁኔታ ስራቸውን አዳርሰው እያለ በስራቸው ያለመጠቀሳቸው ሁኔታ የዘርፉን ምንነት በመረዳት ረገድ ስለሚኖረው ተጽዕኖም ማሳያ ናቸው። ባለንበት ዘመን ረቂቅ ሙዚቃ ይበልጡኑ አካታች እንዲሆን እንቅስቃሴዎች እየተደረጉ ነው። ተጨማሪ ጥቁሮችና ሴት የሙዚቃ ቀማሪያን በዘርፍ ውስጥ እንዲወከሉ ግፊት እየተደረገ ነው። ጥቁር አሜሪካውያን ብቻ ሳይሆን አፍሪካውያን፣ እስያና ላቲን አሜሪካውያን የመሰሉ ከምዕራባውያን ውጭ ያሉ ባለሙያዎች እንዲወከሉ ጥያቄ አለ። እማሆይ በክላሲካል ሙዚቃ ዘርፍ ውስጥ በተናጥል በስፋት ያልተወከሉ ልዩ ባለሙያ ናቸው። ለእኔ በእጅጉ የሳበኝ ጉዳይ የረቂቅ ሙዚቃ ውስን መሆኑና ያው ውስንነት እንዴት እንደተፈጠረ እንድናስብ ያደረጉን ባለሙያ መሆናቸው ነው። የዚህ ዝግጅት አሰናጅ የማሆይ ጽጌ ማርያም የሙዚቃ ፋውንዴሽን ከ16 ዓመታት በፊት የተቋቋመ ተቋም ነው። በኢትዮጵያ ረቂቅ ሙዚቃ ታሪክ ውስጥ ልዩ ስፍራ ያላቸውን ባለሙያ ከሚዘክሩ መድረኮች ተሻግረው በዘርፉ ተተኪዎች ይፈልቁ ዘንድ የተለያዩ እንቅስቃሴዎችን ሲያደርግ እንደሰነበተ የማሆይ የእህት ልጅ የሆኑት የፋውንዴሽኑ ዋና ኃላፊ ወይዘሮ ሀና ከበደ ይናገራሉ። ዱ ካደረጋቸው ነገሮች የተፈሪ መኮንን ትምህርት ቤት አዲስ አበባ ያለው የሙዚቃ ዲፓርትመንቱ ሙዚቃ ኢንስትሩመንቶቹ ሁሉ ብዙ ነገር ያስፈልገው ነበር። በዛ አማካኝነት የተፈሪ መኮንን ተማሪዎች የቀድሞ ተማሪዎች ድርጅት እዚህ በአሜሪካን ሀገር ስላለ ከነሱ ጋራ በመተባበር ድርጅቱ ያው ገንዘብ አስተዋጽኦ አድርጎ ሙዚቃ ኢንስትሩመንቱ በሙሉ ተገዝቶ ዲፓርትመንቱ እንደገና እንዲቆም አድርጓል። ከዛም በተረፈ በሁለተኛው ዓመት ደግሞ ተጨማሪ ኢንስትሩመንትም ገዝቶ ለተማሪዎች ደግሞ የዓመት ስኮላርሽፕ ሰጥቷል። እዚህ አሜሪካን ሀገር 28 ተማሪዎች በዚህ በ2023 28 ተማሪዎች ሳምንታዊ የፒያኖ ሌሰን ከአንድ አስተማሪ ጋር ዋን ኦን ዋን ይማራሉ። ይሄም ድርጅቱ ቤስ ሚውዚክ አካዴሚ ከሚባል ድርጅት ጋራ በመተባበር ነው ይሄን ስኮላርሽፕ አቬለብል ያደረገው የሰጠው ወይዘሮ ሀና። በውጭና በሀገር ውስጥ የሚኖሩ የማሆይ ስራ አድናቂዎች ለመሰል ተግባራት መጠናከር የበኩላቸው እንዲያደርጉ በተናገሩበት ሀፍታ በተለይ ኢትዮጵያ ውስጥ ለሚገኙ ወዳጆቻቸው ቀጣዩን መልእክት አስተላልፈዋል። እንግዲህ አንዱ በሙዚቃ ትምህርት ቤት አካባቢ ለምሳሌ እንደ ያሬድ ሙዚቃ አይነት እንዲሁም ተፈሪ መኮንንም ሆነ ሌሎች የሙዚቃ ትምህርት ቤቶች የእሳቸውን ሙዚቃ ለተማሪዎች ቢያስተምሩ እና ያ ቢቀጥል፣ አሁን ለምሳሌ በብዛት የውጭ አገር ሰዎች ናቸው የእሳቸውን ሙዚቃ እየተጫወቱ ያሉት። የሀገራቸው ልጆች ቢጫወቱት ደስ ይላል። ይሄ አንዱ ነው። ሌላው ሙዚቃቸውን በማክበር በኩል ደግሞ ብዙ የኢትዮጵያ ውስጥ ያሉ ሰዎች በእውነት ብዙ ሊረዱ የሚችሉት በዛ ነው። ምን ማለቴ ነው ይሄንን ስል፣ ድርጅት አለ። ያ ድርጅት እሳቸው ያላቸውን ንብረት በሙሉ የሰጡት ድርጅት ነው በአደራ መልክ። ያ ድርጅት ሳይፈቅድ ዝም ብሎ ሙዚቃቸውን መጠቀም እሳቸውንም አለማክበር ነው፣ ስራቸውንም አለማክበር ነው። ይሄ ብዙ የሚገጥመን ችግር ከኢትዮጵያ የሚመነጭ ነው። ከውጭ እንደዛ አይነት ችግር አይገጥመንም። በ99 ዓመታቸው ከዚህ ዓለም በሞት የተለዩት እማሆይ ጽጌ ማርያም ገብሩ በመቶዎች የሚቆጠሩ ያለቁና ያላለቁ የሙዚቃ ድርሰቶችን እንዳበረከቱ ከፋውንዴሽናቸው ሰምተናል። ስራዎቻቸው በዓለም የሙዚቃ መስክ ውስጥ ዘላቂ ስፍራ ይይዙ ዘንድ የሙዚቃ ስራዎቻቸው ቅጂ ድርድርና አሻራዎቻቸው በሾምበርግ የጥቁሮች ባህል የምርምር ማዕከል እንዲሁም በኒውዮርክ የሕዝብ ቤተ መጻሕፍት ውስጥ እንዲቀመጡ ስራዎች መጀመራቸውንም ሰምተናል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ ላይ ያላችሁት ጋቢና መዝናኛ ነው። ከአሜሪካ ድምፅ ቀደም ብለን የሰማነው የቬሮኒካ አዳነን አዲስ ዜማ ነው። ዝግጅታችን ይቀጥላል። በመቀጠል ሶስት ወጣት የሙዚቃ ባለሙያዎችን እናስተዋውቃችኋለን። የተዋጣላቸው የመሳሪያ ተጫዋቾች ናቸው። በጋራ ያቋቋሙት አዲስ ባንድ ዳልሴት ይሰኛል። ከጥቂት ሳምንታት በፊት በዙም መገናኛ በኩል አግኝቻቸው ነበረ። ከእነሱ ጋር ያደረግኩት ቆይታ በመቀጠል ይቀርባል። አመሰግናለሁ። ቴዎድሮስ ነጋሽ፣ መሳይ ለገሰና ካርሎ ኤርቶላ የዳልሴት ባንድ መስራቾች አባላቶች ናችሁ። በአሜሪካ ድምፅ አድማጮችና ተመልካቾች ስም እንግዳይ ለመሆን ስለፈቀዳችሁ በእጅጉ አመሰግናለሁ። አስቀድሜ ከመጠሪያችሁን ጀምር ለየት ያለ መጠሪያ ነው። ዳልሴት ምን ማለት ነው? እንዴትስ ተቋቋማችሁ? እንድትቋቋሙ ምክንያት የሆኗችሁ ጉዳዮች ምንድናቸው የሚለውን አንዳችሁ በመጀመሪያ ንገሩኝ። ዳልሴት የሚለው ስም እንግዲህ አሳይመንት ተሰጥቶን ነበረ ስም እንድናወጣ፣ በዛ መሀል ያው ዳልሴት የሚለውን አገኘው ሰርቻል። ትርጉሙን ሳይ ጣፋጭ፣ ደስ የሚል ለማየትም ለመስማትም ለመዳሰስ የሚብን ደስ የሚል ጥሩ የሆነ ነገር የሚል ሚኒንግን ያገኘሁትና እሱ ቢሆን ሞር ከኛ ጋር ካለው ሙዚቃ ጋር ኮሚኒሽኑ አዲስ ነው የአኩስቲክ መሳሪያ ነው። ሲሰማም እንትን የሚከብድ አይደለም፣ ጩኸት የሌለው ነው እና እሱን ይገልጻል በሚል በርስ ድንቅ መጠሪያ ነው። እንደ ቡድን እንድትሰባሰቡ ምክንያት የሆኗቸው ጉዳዮች ምንድን ናቸው? ሶስታችንም የተለያየ የሙዚቃ ውስጥ ግሩፕ ውስጥ በአንድ ውስጥ ሰርተናል እና እንደ አጋጣሚ አብረን የምንሰራ አጋጣሚዎች ከካሎ ጋር ተጠጠሩ እንዲሁም ለስራም ባይሆን ፍሬድሺፕ ፓርክ ታቆንዶለ በዛ እየደን ከካርሎ ጋራ እንሰራ ነበር። ዝም የራሳችን ፕሮግራም አርባር ማለት ነው። የአንድነት ተዋወቅ በደንብ እድሉ ሰጠን። ከዛ መሳይም እዛ ግሩፕ ላይ የእኛ ስብስብ ላይ እንግዲህ ጆይን አደረገች ማለት ነው እና ሶስት ሆንን። ለምን ግሩፕ አናደርገው የሚል ነገር ወደ በአንድ እናሳድገው ያለው መሳሪያችን የሚጣጣም ነው። ድምፁ አብሮ የሚሄድ ነው። ሶፍት ነው። ከካርሎ ድምፅ ጋራ ማሪፍ የሆነ ከለር ፈጠራል እና ለምን አናደርገውም በሚል ወደ አራት ወር እንደዚህ ገደም የሆነ መሰረት ነው። ያው በአራት ወር ውስጥ ያው ብዙ ነገሮችን፣ ብዙ ቦታዎች ሰርተናል። እንዲሁም ብዙ ቪዲዮችንም እንደዚሁ ላይቀናል። ኢትዮጵያ ውስጥ በርካታ ባንዶች አሉ። የየራሳቸው ቀለም ይኖራቸዋል። የእናንተን ቀለም ለየት ያደረገው ነገር ምንድን ነው? በተለያዩ መድረኮች በተለያዩ ቦታዎች ተደጋግማችሁ እንድትጋበዙ በማህበራዊ መገናኛዎች ላይም ብዙ ሰዎች የሚከተሏችሁ ሆናችኋል። እና ለዚያ በቃን ምክንያቱ ምንድን ነው ብላችሁ ታስባላችሁ? ልዩ ቀለማችሁ ምንድን ነው? ብዙ ባንዶች አሉ ከተማው ላይ እንዳልከው እና ስንለየው እኛ አሁን እንደ ሙዚቀኞች የከተፋ ስራ እና የትክክለኛ ሙዚቃ ተጠንቶ በራሳችን አቀነባብረን የምንሰራው ሙዚቃ አለ እና ከዛ ከከተፋው ሙድ ወጥተን? የራሳችንን ዩኒክ የሆነ ሳውንድ ለማውጣት እየሞከርን ስለሆነ ይመስለኛል። በራሳችን መንገድ ተርጉመናቸው አጥንተን፣ አሁን ባለን ይዞታ በሳምንት ሁለቴ ተገናኝተን እናጠናለን። ስክነት በተሞላበት ሁኔታ ውስጥ ጊዜ ማሳለፍ የሚፈልግ ሰው ይመርጠናል የሚል አይነት ስሜት ያለው ነው። እንግዲህ ዌብሳይታችሁ ላይ ያየሁት በተለያዩ መድረኮች ዝግጅቶቻችሁን አቅርባችኋል። በግልም በተቋማት በተዘጋጁ መድረኮች ላይ ዝግጅታችሁን አቅርባችሁ ተመልክቻለሁ። ከዚህ በተጨማሪ ደግሞ የበጎ አድራጎት ክንውኖች ላይ፣ ትምህርት ቤቶች ላይም ስራዎቻችሁን ታቀርባላችሁ። በእነዚህ መድረኮች ላይ ማቅረባችሁ ያለው ትርፍ ምንድን ነው? በጣም ኢንተረስቲንግ ነገር ነው። እኔ በግሌ ፐርሰናሊ በዚህ አይነት መሳተፍ ሙዚቃ ማቅረብ ደስ የሚል መንፈስ ለሰዎች ጋራ እንደዚህ በጎ አድራጎት ስራ ሊሆን ይችላል፣ ሀሳብን ሼር ማድረግ ይችላል። አሁን ፍሬንድሽፕ ስንጫወት ክፍያ ኖሮ ምናምን ተከፍሎ ምናምን ፓርክስጥ ምሰራ ደስ ያለን ስሜት ያለንን ፍቅር ያለን ለሙዚቃ ያለን ነገር እዛ ላይ እናሳያለን። ሰው ደግሞ እዛ ያለውን ሰው ያዳምጠናል፣ ሼር እናደርጋለን። ስለዚህ ሙዚቀኛ መጀመሪያም ይህ ኖሮ ይገባል ብዬ አስባለሁ። ከዛ ደግሞ ወደ ቢዝነስ ነገሩ ማሳደግ ይቻላል። ፍቅር ያለው ሰው ውስጡ ለሙዚቃ ስሜት ያለው ሰው ከዚህ ነው የሚጀምረው ብዬ ማሰብ እና በጎ አድራጎት የምታደርገው ነገር በጣም ትልቅ መንፈሳ ይፈራል። እንደገና ደግሞ ለእነሱም በሙዚቃ መሳሪያዎቻችን ለነሱ ግዛሚነስን እንደ ሕክምና የሚሆን ነገር ነው የምንሰጣቸው እና ለነሱ የሚፈጥረው ነገር ቀላል አይደለም። ያሉ ነገር እንዳለ ሆኖ አንድ ዝግጅት ላይ የሴፉ ፋንታሁን ሾ ላይ በበአለታ የተሳተፍ ነው ዝግጅት ነበር። ጎዳና ላይ በጣም ትልቅ ተሰጦ ያላቸው ልጆች አሉ እና ሄደን እኛ አሁን ከእነሱ ጋር ሙዚቃ ስንሰራ ወይ ሲዘፍኑ ከኛ ጋር ሆነው ይሄ ተሰጦ ዝም ብሎ እንዳልሆነ የሚረዱ ይመስለኛል። ያ ተስፋ ይሰጣቸዋል። አንድ ቀን ሙዚቀኛ ሆኜ እንደዚህ ልሆን እችላለሁ፣ እንደዚህ ልሰራ እችላለሁ የሚለውን እምነትም የሚያሳደርባቸው ይመስለኛል። ብቻችሁን እመለከታለሁ። የጋራ መግባባታችሁ አንዳችሁ ለአንዳችሁ ያለው ስሜት መልካም እንደሆነ የሚያሳይ ነው። በቡድን መስራት የራሱ መልካም አጋጣሚዎች እንዳሉት ሆኖ አብሮ ደግሞ ፈተናዎችም ያሉት ይመስለኛል። የተለያዩ ሰዎችን ስሜት ማስታረቅና አንድ ወጥ ነገር ይዞ ለመጓዝ የራሱ ፈተናዎች ያሉ ይመስለኛል። በእስካሁን ሂደታችሁ የፈተናችሁ ጉዳዮች ምንድን ናቸው? እዚህ ድረስስ እንድንጓዝ ምክንያቱን ሆናል፣ አብቅቶናል የምትሉት የመጣጣም ምክንያቱ ምንድን ነው? አሁን የጥናት ጊዜ አለን። በሳምንት ሁለት ቀን ተብሏለና እሱን ሰዓት በአግባቡ ለመጠቀም እየሞከርን ነው። ማስቸግረው እኔ ነኝ እንደውም። ማለት እንትን ነው ፍሌክሲብል ነው። አንዳንዴ ፍሌክሲብል እንሆናለን፣ እንነጋገራለን። ኤግዛክት በወጣነው ፕሮግራም ሁል ጊዜ ሊሆን አይችልም። የወጣነውን ፕሮግራም ግን በጣም አስቸጋሪ ሁኔታ ውስጥ ካልገባን በስተቀር አንሰርዘ፣ ፕሮግራማችንን እና ተነጋግረን ነው ስንወስን። ኢቭን አንዱን ቀን ሚስ ካደረግን ሌላ አዲሽናል ተጨማሪ ቀን ያችን ለማካካስ እናደርጋለን። እና ይሄ መግባባታችን ነው ያቆየን። በስራ መሀል ላይ ስለ ስራው የምናወራለን። ብዙ መጨቃጨቆች ይኖራል፣ ግን ስለ ስራው ማማር ስለሆነ በቀዛው ጋር ነው የምንጨርሰው። አውርተን ጨርሰን ወደ ስራችን ነው የምንቀጥለው እና እሱ ነው ያቆየ። እኔ መጨምሮ ነገር እዚህ ብዙ ጊዜ አስታራቂያችን እሷ ናት። እኔና እይታዎች አንዳንዴ አይጣጣሙም እና እሷ መሀል ገብታ በጣም ጥበበኛ መሆኗን ታሳይናለች። ሌላ የምንጨምረል ነገር ሶስታችንም የተለያየ ግሩፕ ላይ ያሳለፍናቸው ጊዜያቶች ስለነበሩ ብዙ ማነመስጊያ ወት እያለችን እና የተለያየ አብሮ የመሳፍት ምድር ነበረ እና ያለን ድምፅ ጠቅሞናል ብዬ አስባለሁ። ሁላችሁም በተናጠል የተዋጣላችሁ ሙዚቀኞች እንደሆናቸው አውቃለሁ። በተለያየ እንቅስቃሴዎች ውስጥ ተሳታፊዎች ናቸው። ስለግላችሁ እንቅስቃሴ በተወሰነ ደረጃ ለአድማጮችና ለተመልካቾቻችን አጋሩልን። በግል ያው በሙዚቃ ህይወት ውስጥ ከፍሉት ጋር ያለኝ ህይወት እንዳለ ሆኖ በዋናነት የራይ ቲያትር የሙዚቃ ኦርኬስትራ ውስጥ እንሰራለን፣ ዋና ስራችን ነው። ከዛ ውጭ በግል ፒያኖ ማስተምራለሁ። ክላውድ ቢዝነስ ውስጥም አለው የግል ቢዝነስ ይሰራለው። እንደዚህ አይነት ነገሮችን ምሰራ ከዳልፌት ባንድ እና ከፖለቲካ ከዛ ባለፈ ማለት ነው ያው ከቫይሊን ጋር እንግዲህ ከአስር ዓመት በላይ ሆኖናል። በተለያዩ ባንዶችን ህፃናትና ወጣቶች ቲያትር መልት ነበር የሚሰራው በዛ ላይ ቫይሊን ነበር የሚጫወተው። አሁንም ብሔራዊ ቲያትር ነኝ። በቫይሊን ነው ስቲል የሚጫወተው ከዛ ተማሪዎች አሉ ። ተማሪዎችን እንዲሁ በባይሌ እንደ በክፍያም ያለ ክፍያም የሆነ ማለት ታለምታቸው ውስጣቸው እየፈለገ መክፈል የማይችሉ የተወሰኑ ተማሪዎች አሉ። እነሱን አንዳንድ ጊዜ የተወሰነ ጋይድ አደርጋቸዋለሁ። አሁን ደግሞ ዘበደሴትቤ አብረን እየሰራ በቅርብ ደግሞ ማስተር ሷን በቢዝነስ አድሚኒስትሬሽንም ይዛለዛለእሺ ካርሎ ያንተስ ይህ ከሙዚቃ ውጭ ዲጂታል ማርኬት አርደ ድረገጦችን ገነባለው፣ ሶሻል ሚዲያ ላይ ያሉ ነገሮችን ማኔጅ አደረጋለው ከሱ ደግሞ በተለየ የድምፅ ስልጠና አሰጣለሁ ለግለሰቦች እና ለድርጅቶች ድምፃቸውን እንዴት በተሻለ መንገድ ለመናገርም ለመዝፈንም፣ ለተለያዩ ተግባሮች እንዲጠቀሙ አሰለጥናሉ ማለት ነው። ከመለየታችን በፊት በርካታ ወጣቶች ተሰጥኦ ኑሯቸው በጋራ አዲስ ቀለም ይዘው መምጣት የሚችሉበትን ሀሳብና ብልሃት አያውቁም። ብዙዎቹ አብረው እንዴት መስራት እንዳለባቸው እንዴት ወደ ሕዝብ መቅረብ እንዳለባቸው የብዙዎችን ጆሮ እና ትኩረት እንዴት እንደሚያገኙም ግራ ገብቷቸው በየስፍራው የሚገኙ ወጣቶች ይኖራሉ። ከእናንተ ልምድ ተነስታችሁ እንደዚህ ባለ ውድድር በሚበዛበት ኢንዱስትሪ ውስጥ የራሳቸውን ቀለም ማሳወቅ የሚችሉት እንዴት ነው? እንዴትስ ሊያሳኩት ይችላሉ? በሚለው ዙሪያ ላይ የተወሰነ ነጥቦችን ብታጋሩ እንደስ ጠየቅ ነው። አንድ መጠየቅ ነው። የመጠየቅ በጣም ችግር አለ እኛ ጋር። ደፍረን ጠይቀን እንዲህ ማድረግ ፈልጋለሁ እና እንዲህ አብራችን ብትሰሩ ብለን አንጠይቅም። ብንጠይቅም ዲስካሬጅ የሚያደርግ ነው ያለው ላይክ እሺ ብሎ ቃል ገብቶ ቃሉን የማያከብር በጣም ብዙ ሰው ነው ያለው። እና እሱ ነገር አንድ ሁለት ትጠይቃለህ፣ ሶስት ትጠይቃለህ። ከዛ በኋላ ግን ይሰለችህና ትተዋል። ግን ውስጥ መስራት ትፈልጋለን የምትፈልገው ደግሞ የሆነ ከሆነ መሳሪያ ጋር ትቀናጅ ትፈልጋለህና ያንን ሰው አንተ በፈለግከው መጠን ላታገኝ ትችላለህ። እና ጠይቁ፣ ግን ይሄ ዲስክሬጅ ሆነ ወደኋላ የምትቀረው ነገር መሆን የለበትም። የማስተላልፈው በቃ ፑሽ አድርግ የቻልከው ያህል ድረስ ተስፋ ሳትቆርጥ መሄድ። እሱ በጣም ትልቅ ችግር ነው መጠየቅ፣ መግፋት፣ መግፋት እሱን እላለሁ። የሚጨምረው ነገር ያው ጥሩ ነገር ነው ያነሳችው። ማንኳኳት ደጋግሞ ማንኳኳት ብቻ። ምንም ነገር ከፈታል ከመጠየቅ ይነሳል። ምንም ነገርና ታለንት ያላቸው ብዙ ልጆች አሉ። ለቀቁ ነው አጋዥ ላይ ቀቁ ላይ ይኖራሉ። እኛም ይጠበቅብናል ሰዎችን የማገዝ ትሬኒንግ የመስጠት ያ የማድረግ ኃላፊነት አለ። በእነሱም ዘንድ ደግሞ ችሎታቸውን በአካዳሚክ እውቀት መፈተሽ ሊሆን ይችላል። አሁን ጊዜው ለቴክኖሎጂ ሶሻል ሚዲያው ምናምን ቅርብ ነው እና ያላቸውን ነገር በምንልኩ ማዳረ እንዳለባቸው መቼ ቅርብ ስለሆነ ይችላሉ። በግላቸው ቤታቸውን ብዙ ሚሰሩ ነገር አለ። ከዛ ባለፈ ደፍሮ መውጣተኛ እንፈራለን። ብዙ የሆነ ተፈጥሯችን ያ ሆነ ተቆጥጠንም ምናምን ስላደግን ትንሽ ኮሜት ያስተነብረናል። ተደብቀን ምናምን እንፈራለን ሙገሳ ካልሰጡን ወይ መውጣት አንፈልግ የምናም ነገር አለ እና በሰበርክ ቁጥር ሻይ የማድረጉ ነገር ይመጣል ብለስባለን። አይንክ የአሁኑ የአሁን ጊዜ ወጣት ትልቁ ችግሩ ምንድን ነው? ሁሉም ነገር አሁን እንዲሆን ዛሬ፣ አሁን፣ ቶሎ እና አንድ ነገርን መስራት ሲጀምር ዛሬውን ውጤት ካላየ ዛሬውኑ የሆነ ብር የሆነ ነገር ካላመጣለት ትቶ ወደ ሌላ ነገር ያልፋል። እና ዋናው እኔ መሰረታዊ ብዬ የማምነው የሆነ ነገርን አምነንበት እስከገባን ድረስ ቆይተንበት ፍሬ እስከሚያበቅል ጠብቀን ማየት አለብን። ለወጣቱ ምመክረውም እሱን ነው፣ ላይ እኔም ወጣት ነኝ ገና። ስለዚህ መቆየት አለብን። ምናምንበት ነገር ካለ በደንብ ፈልገን አንዴ ካመንበት በኋላ ረግጠን መቋቋም አለብን። የሚያስፈልገውን መስዋዕት የሚያስፈልገውን ፍጋት ፈግተን በኋላ ፍሬው ይመጣል። እጅግ በጣም አመሰግናለው ቴዎድሮስ መጋዥ መሳይ ለገሰና ካርሎ ኤርቶላ ዳልሴት ስለተሰኘው አፋጭ ሙዚቃዎችን በመሳሪያ እያቀነባበረ ለአድማጮች ለተመልካቾች ስለሚያቀርበው የሙዚቃ ቡድናችሁ ናችው ስለ ህልማችሁና ስለ ጉዟችሁ ስላጋራችሁልኝ ለአድማጮችና ለተመልካቾች በእጅጉ አመሰግናለሁ። ከመለየታችን በፊት ማስቸገር ካልሆነብኝ ከሰራችኋቸው ሙዚቃዎች መካከል ለአድማጮች እና ለተመልካቾች አንዱን ቀጭባችሁ ብታስደምጡልኝ ጽጌሬዳን መርጠናል። i to Early light is la notte c'è ሁላችሁን ስላመሻችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ በቅንብሩ ደግሞ ብርሃን ኃይሉ እስካሁን ድረስ አብረናችሁ ቆይተናል። የሳምንት ሰው የበለን፣ መልካም ጊዜ